ከኢኮኖሚው ዓለም ብሪታንያ ከአውሮጳ ህብረት ለመውጣት በሕዝበ ውሳኔ ያሳለፈችው ውሳኔ በኢኮኖሚ ባለሙያዎችና ፖለቲከኞች ዘንድ የከረረ ውዝግብ አልፎም ስጋት ፈጥሯል። ብሪታንያ ከአውሮፓ ሕብረት ትውጣ የሚለውን መፈክር አንግበው የአገሪቱን ዜጎች የቀሰቀሱት ፖለቲከኞች ግን የጀመሩትን ሳይጨርሱ ሹልክ ብለዋል። የዴቪድ ካሜሮንን መንበር ለመረከብ ሽርጉድሉ የነበሩት ቦሪስ ጆንሰን ለጠቅላይ ሚኒስትርነት እንደማይወዳደሩ አስታውቀዋል። ናይጅል ፋራጅም ቢሆኑ የፖለቲካ ሕይወት ያብቅቷል ብለዋል። ብሪታንያ ከአውሮፓ ሕብረት ለመውጣት ረጅም ግን ደግሞ ውስብስብ ድርድር ማድረግ ቢጠበቅባትም ድርድሩን ጨክኖ የሚያስቸው የሚጀምረው ፖለቲከኛ ማንነት ለጊዜው አልታወቀም። በፖለቲከኞቹ ግፊት የተወሰነ ውሳኔ ግን እዚህም እዚያም ጫና እየፈጠረ ነው። በዓለም ሁለተኛ ግዙፍ የቴሌኮም ኩባንያ የሆነው ቮዳፎን ዋና መቀመጫውን ከለንደን ለመቀየር እያሰበ መሆኑን አስታውቋል። ቮዳፎን ለንደንን ከለቀቀ የጀርመኗ ዱስልዶርፍ አማራጭ ልትሆን ትችላለች። ጀርመን የቮዳፎን ትልቅ ገበያ ከመሆኗን ባሻገር ኩባንያው በዱስልዶርፍ ከተማ ወደ አምስት ሺህ ገዳማ ሰራተኞች አሉት። የህዝበ ውሳኔው ጫና የፈጠረው ግን በግዙፍ ኩባንያዎች ላይ ብቻ አይደለም። የብሪታንያ ዋና ከተማ ለንደን በምታቀርባቸው ዘመናዊ የፋይናንስ አገልግሎቶች ለጀማሪ ኩባንያዎች ተመራጩና ቆይታለች። መቀመጫቸውን በለንደን ያደረጉ በርካታ ጀማሪ ኩባንያዎች ግን የብሪታንያ ውሳኔ መጪውን ጊዜ በጥርጣሬ እንዲመለከቱ አድርጓቸዋል። ውሳኔው ጀማሪ ኩባንያዎቹ አጥብቀው የሚፈልጓቸውን ባለውረቶች ሊያሳጣቸው ይችላል የሚል ስጋት አለ። በህዝበ ውሳኔው የለንደን አብላጫ ድምፅ ሰጪዎች በአውሮፓ ህብረት መቆየትን ነበር የመረጡት። ወጣቱ ፓውል ሮይተር ዜሌክስ የተሰኘ ኩባንያ መስራች ነው። በግሌ እጅግ ተከፍቻለሁ። እኔ ብሪታንያ በአውሮፓ ህብረት መቆየቷን እመርጥ ነበረ። እኔ ነጻ አሳቢ የሆነውን ወጣት ትውልድ እወክላለሁ። በአውሮፓ ህብረት ሁሉም ነገር መልካም ባይሆን እንኳን የተነጠለ ደሴት ከመሆን ግን እጅግ የተሻለ ነበረ። በውጤቱ እጅግ ተከፍቻለሁ። መቀመጫቸውን በለንደን ያደረጉ ጀማሪ ኩባንያዎች ሰፊ የፋይናንስ አማራጭ ያላቸው ሲሆን ለዓለም አቀፍ ገበያ ቅርብ ናቸው። ስራ ፈጣሪዎቹ በለንደን የተሰባሰቡ ባለወረቶች ወደፊት ገንዘባቸውን ወደ ሌሎች አገሮች ያዘዋውራሉ የሚል ስጋት አላቸው። ፓውል ሮይተር መጪው ጊዜ ምን ይዞ እንደሚመጣ ባለማወቁ ስጋት ገብቶታል። ይህ ሰፊ የጥርጣሬ ጊዜ ነው። በአሁኑ ወቅት ምን እንደሚፈጠር የሚያውቅ የለም። ፍርሃቱ ይህ ነው። በአውሮጳ ህብረት ጥሩ ኢኮኖሚያዊ ጠቀሜታ እንደምናገኝ ይሰማኛል። አሁን ግን በርካታ የማይታወቁ ነገሮች እየመጡ ነው። ከአውሮጳ ህብረት ለመውጣት ረዥምና ውስብስብ ሂደት ከፊታችን ይጠብቀናል። ሂደቱንም ይሁን ውጤቱን ምንም አናውቅም። አሜሪካዊቷ አይሊን በርቤጅ በጀማሪ ኩባንያዎችና ባለወረቶች መካከል አማካሪ ሆነው ያገለግላሉ። መቀመጫቸውን በለንደን ያደረጉት አይሊን አዋጪና አዲስ የሥራ ሀሳብ ይዘው ብቅ ያሉ ኩባንያዎችን በመለየት ባለወረቶች በገንዘብ እንዲደግፏቸው ይወስናሉ። ፓሽን ካፒታል የተሰኘው ኩባንያቸው 60 ሚሊዮን ፓውንድ ያንቀሳቅሳል። አይሊን በርቤጅ ብሪታንያ ከአውሮጳ ህብረት ጋር የምትደራደርባቸው ሁለት ዓመታት ለጀማሪ ኩባንያዎች ፈተና ሊፈጥሩ ቢችሉም እድገቱን ግን እንደማይገታው ያምናሉ። ያለፉት ከስድስት እስከ ዘጠኝ ያሉ ወራት ለጀማሪ ኩባንያዎች የስጋት ጊዜያት ነበሩ። ስጋቱ አሁንም አልቆመም። ምርጥ የስራ ፈጣሪዎችና ጀማሪ ኩባንያዎችም ፈተና ገጥሟቸዋል። ብሪታንያ 27 አባል ሀገራትን ካቀፈው የአውሮፓ ህብረት ጋር የምትደራደርባቸው የሚቀጥሉት ሁለት ዓመታት ለእነዚህ ኩባንያዎች ተመራጭ ጊዜ አይደለም። ቢሆንም ምንም ነገር ማቆም አይችልም። የጀማሪ ኩባንያዎች እድገት ይቀጥላል። የብሪታንያ ህዝበ ውሳኔ ውጤት በብሪታንያና 27ቱ የአውሮፓ ህብረት አባል ሀገራት ላይ የሚኖረው ትርጉም ዛሬም ግልጽ ብሎ አልታወቀም። ነገር ግን ከሁለት ዓመታት ድርድር በኋላ የሚወሰነው ውሳኔ የሰራተኛ ገበያውን ለአንዴና ለመጨረሻ ጊዜ እንደሚቀይረው የኢኮኖሚ ባለሙያዎች ይስማማሉ። በርካታ የአውሮፓ ህብረት አባል አገራት ዜጎች በብሪታንያ ተቀጥረው ይሰራሉ። የፋይናንስ ኢንዱስትሪው ብቻውን ከ350 ሺህ በላይ ብሪታንያዊ ያልሆኑ የአውሮፓ ህብረት ዜጎችን ቀጥሯል። ማርክ ዌደን ሪሰርች ፕሮፐርቲ ፓርትነርስ የተሰኘ ኩባንያ ኃላፊ ናቸው። ከሌሎች የአውሮጳ አባል ሀገራት ወደ ብሪታንያ መጥተው የሚሰሩና የሚኖሩ ሰዎች ጉዳይን ስመለከት አሰራሩ በአንዴ ሲቀየር አስቸጋሪ ይሆናል። ነገር ግን የአውሮጳ ህብረት ውስብስብ ሆኗል። ምናልባት ትክክለኛ መሪዎችን ካገኘንና የቴክኖሎጂ ኩባንያዎች የመሪነት ሚና ካገኙ ይህንን እድል ትልቅ ነገር ለማሳካት ልንጠቀምበት እንችላለን። የብሪታንያ ህዝበ ውሳኔ ከመካሄዱ በፊት የኢኮኖሚ ባለሙያዎች ውጤቱ የሚኖረውን ተጽዕኖ በተደጋጋሚ አስጠንቅቀዋል። ፓውንድ ከዩሮ አንጻር የነበረውን የምንዛሪ ዋጋ አጥቷል። ከብሪታንያ ኢኮኖሚ የ8 በመቶ ድርሻ ያለው የፋይናንስ ኢንዱስትሪ ከአውሮጳ ህብረት የወጥ ገበያ ስርዓት ያለው ተሳትፎ መገደቡ የሚቀር አይመስልም። አሁንም ማርክ ዌደን፣ ፓውንድ ለተወሰነ ጊዜ ሊዋዥቅ ይችላል። ይህ የንግድ ስርዓቱን በተለይም ወደ አገር ውስጥ በሚገቡ ምርቶች ላይ ጫና ያሳድራል። በአንጻሩ ምርቶችን ወደ ውጭ የሚልኩ ነጋዴዎች ተጠቃሚ ሊሆኑ ይችላሉ። ምናልባት ለንብረት ግብይትም መልካም እድል ይፈጠር ይሆናል። ለምሳሌ ያህል ከአውሮፓ ህብረት ውጭ ያሉ ባለ ወረቶች ወደ አገራችን መጥተው ንብረት እንዲገዙ ይጋብዛል። ዛሬም ብሪታንያ ከአውሮጳ ህብረት መውጣቷን የሚደግፉ ፖለቲከኞች ውሳኔው ለአገራቸው ኢኮኖሚያዊ ተጠቃሚነት ይሰጣል በሚለው ክርክራቸው ጸንተዋል። ከአውሮጳ ህብረት ጋር ብቻ ሳይሆን እንደ ህንድና አውስትሬልያን ከመሰሉ ከቀድሞ የብሪታንያ ቅኝ ተገዢዎች ጋር የጠበቀ የንግድ ግንኙነት ሊኖር ይገባል ሲሉም ይሞግታሉ። ጀርመናዊው የኢኮኖሚ ባለሙያ ሚሼል ቬልገሙት ብሪታንያ በአውሮፓ ህብረት ወጥ የገበያ ስርዓት ውስጥ ስለሚኖራት ተጠቃሚነት ለመናገር የሁለቱን ዓመታት ድርድር መጠበቅ ግድ ይላል ባይ ናቸው። በብሪታንያ እስከ 300 ሚሊዮን የሚደርሱ የስራ ዕድሎች ከሀገሪቱ የንግድ ስርዓት ጋር የተቆራኙ ናቸው። ብሪታንያ ከአውሮፓ ህብረት ከወጣች በኋላ የግብይት ስርዓቱ በአንድ ጊዜ የሚቆም አይደለም። የግብይት ስርዓቱ ምናልባት በአስቸጋሪ ሁኔታዎች ውስጥ መቀጠሉ አይቀርም። ሁኔታዎቹ የሚወሰኑት ብሪታንያ ከአውሮፓ ህብረት ጋር በሚኖራት የንግድ ውል ላይ ነው። ይህ ዛሬ በግልጽ አይታወቅም። የኢኮኖሚ ባለሙያዎች የውሳኔውን ተጽዕኖ ለመገመት መሞከር አይከፋም፣ ቢሆንም እጅግ አስቸጋሪ ነው። አለም አቀፍ የፋይናንስ ኩባንያ ያዎች በአውሮፓ ህብረት የወጥ ገበያ ስርዓት መሰረት ያለምንም ችግር በአባል አገራት ዘንድ ይሰራሉ። የብሪታንያዋ ለንደን ብርቱ ተፎካካሪዎች ቢኖሯትም የአህጉሩ የፋይናንስ ማዕከል ሆና ቆይታለች። ከብሪታንያ ህዝበ ውሳኔ በኋላ የጀርመኗ ፍራንክፉርት የለንደንን ቦታ ለመረከብ የተዘጋጀች ይመስላል። ሚሼል ቨልገሙት ለንደን በአውሮፓ ህብረት የወጥ ገበያ ስርዓት ተጠቃሚነቷን ካጣች ህይወት ከባድ ይሆናል ሲሉ ያስጠነቅቃሉ። በአውሮጳ ግብይት ውስጥ ለመሳተፍ ወጥ የገበያ ስርዓቱ ከፍተኛ ጠቀሜታ አበርክቷል። አንዳንድ የለንደን ሰ ዎች የእኛ ገበያ የዓለም ገበያ ነው፣ ለመላው ዓለም የፋይናንስ ግብይት ማዕከል መሆን እንፈልጋለን ሲሉ ይደመጣል። ነገር ግን የአውሮጳ ገበያ እጅግ ግዙፍና ጠቃሚ ነው። ለንደን በዚህ ገበያ ውስጥ የመጠቀም እድል ከተነፈገች እጅግ ከባድ ይሆንባታል። ብሪታንያ ለጊዜው ለገጠማት የፖለቲካ አመራር ቀውስ መፍትኄ በማፈላለጉ ላይ ያተኩረች ይመስላል። በህዝበ ውሳኔው ጉልህ ሚና የነበራቸው ጠቅላይ ሚኒስትር ዴቪድ ካሜሮን፣ ቦሪስ ጆንሰን እና ናይጄል ፋራጅ ሽንጣቸውን ገትረው በተከራከሩ ማግስት ዞር ማለታቸው እያስተቻቸው ነው። የሌበር ፓርቲ መሪው ጄሮሜ ኮብሬን በአመራሮቻቸው የመተማመኛ ድምፅ ቢነፈጉም መንበሬን አለቅም ብለዋል። የፖለቲካ ሰጥ አገባው ጋብ ብሎ ቀጣዩ የብሪታንያ ጠቅላይ ሚኒስትር ሲመጣ ግን ብራስልስ ከከተመው የአውሮጳ ህብረት ጋር ውስብስብ ድርድር ማካሄድ ይጠበቅበታል።